ቮይስ ኦፍ አሜሪካ ኢትዮጵያ ውስጥ ለሚታየው አለመረጋጋት ምክንያቱ የህገ መንግስቷ አንቀጽ 39 ነው ሲሉ የኤርትራው ፕሬዚዳንት ኢሳይያስ አፈወርቂ አስታወቁ። ፕሬዚዳንቱ ትናንት ለጋዜጠኞች በሰጡት መግለጫ በአፍሪካ ቀንድ የቱርክን ወታደራዊ መስፋፋት እንዲሁም በሱዳንና በኢትዮጵያ መካከል ያሉ ግንኙነቶችን አንስተዋል። በፕሬዚዳንት ኢሳይያስ አፈወርቂ መግለጫ ላይ አስመራ የሚገኘው ሪፖርተራችን ብርሃነ በርሄ ከሰሎሞን አባታ ጋር ተነጋግሯል። ቀጥሎ ይቀርባል። ጤና ይስጥልኝ ብርሃነ፣ እንደምን አመሸህ? እግዚአብሔር ይመስገን። እንዴት አመሸ ሰለሞን? እግዚአብሔር ይመስገን። ትናንት እሁድ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ንግግር አድርገው ነበረ። ምንድን ነበር ዋና ዋና ጭብጥ ፍሬ ሀሳብ የንግግራቸው? በአራት ጉዳዮች ላይ አተኩረው ነው ቃለመጠይቁን ያካሄዱት። ዋናው ጉዳይ የግብፅና የኤሚራት አረብ ሳዋ በተባለ አካባቢ የወታደር ጦር ሰፈር እንደ ከፈቱ የሚገልጽና ሱዳን ደግሞ የኤርትራ የሚያዋስነውን ወደብ በመዝጋቱን በሚመለከት ጉዳይ ሲሆን ድንበሩን ማለት ነው ዘጋ ድንበሩን እንደዘጋ አስመልክቶ የተሰጠ መረጃ ሲሆን፣ ሌላው ደግሞ ቱርክ በሱዳን ውስጥ በሶማሌና በሱዳን ውስጥ በተለይ በሱዳን ሀዋኪም በተባለ ቦታ ላይ ወታደራዊ ጦር ሰፈር ለመክፈት ማሰቧን በሚመለከት ጉዳይ ላይ ሲሆን፣ ሌላው ደግሞ የኢትዮጵያ ያለው የፖለቲካ ሁኔታ አስመልክቶና የመጪው እድል እዚህ አካባቢ የቀንድ የአፍሪቃ ቀንድና የቀይ ባህር አካባቢ አስመልክቶ ምን ይመስላል የሚለውን ጉዳይ ላይ እና እንዲስ ስለ አፈታቱ እና ስለ ጉዳዩ አስመልክተው ነው የሰጡት። ከሱዳን እንነሳና ምንድን ነው ያሉት? በሱዳንና በኤርትራ መካከል ያለውን ግንኙነት አስመልክቶ ሱዳን አብ ቀጥታዊ ግጭት ምስ ኤርትራ ምእታ ቀጥታዊ ግጭት ከጠጡ ነዚ ሐሰት እዚ አሚኑ ወይ ከአምኖ ደልዩ ናይ እንግዲህ የግብፅና የኢምራት አረብ ሳዋ በተባለ አካባቢ ሰራዊት እንዳገቡ ሰራዊት እንደገባ አልጀዚራ የተባለ የቴሌቪዥን ጣቢያ የተላለፈ ወሬን ቀጥሎ በሌሎችም የተለያዩ የመገናኛ ዘዴዎች ዘርፎች የተለቀቀ ዜና ነበረ እና ይሄ ዋና ዓላማ የዚህ ዜና በዚህ ከዚህ በፊት የሚሰጠው የነበረው ስለ ኤርትራ የተዛባ ዜና የእሱ ቀጣይ እንደሆነና ሱዳን ከኤርትራ ጋር ወደ ግጭት ለማስገባትና ነገሮችን ከመስመር ውጪ በማውጣት በአካባቢው ብጥብጥ ለመፍጠር እንደሆነ ነው የገለጹት ፕሬዝደንቱ። የዜናው ምንጭ ማን ነው? አልጀዚራ ብቻ ነው ወይስ ሌላ ከአካባቢው የተገለጸ ከኤርትራ ውስጥ የሚሆን ከሱዳን ውስጥ የተገለጸ የመረጃ ምንጭ አለ? እንግዲህ እንደ ፕሬዚደንቱ ገለጻ የአልጀዚራ የቴሌቪዥን ጣቢያ ከአዲስ አበባ ከኢትዮጵያ የሚተላለፍ እሱ እንደገለጸው ነው መረጃው፣ ከዛ ነው የተገኘው እንጂ ከሁለቱ መንግስታት እስካሁን የተገኘ ነገር እንደሌለ ነው። ግን መረጃው እንደዛ ብሎ በአልጀዚራ ከተላለፈ በኋላ ሌሎች የዜና መደበሮችም አልጀዚራን ጠቅሰው ጉዳዩን በተለያየ ጊዜ ሲያሰራጩት እንደነበረ ነው። ግብፅና የተባበሩት አረብ ኤሚሬቶች ግን ወታደር አስገብተዋል ወይስ አላስገቡም? ስለዚህ ጉዳይ ተናግረዋል ፕሬዚደንቱ። ከሱዳንና ከኤርትራ ግንኙነት ሌላ አሁ እንግዲህ ምንድነው ያሉት የአልጀዜራ የተሰራጨው ዜና የግብፅ ወታደሮች እና የኤሚራት አረብ ወታደሮች በታንክና ጦር መሳሪያ የታጀበ ሳዋ በተባለ የኤርትራ መሬት ላይ እንደገቡ ነው እንግዲህ ዜናው የተላለፈው እና ይሄ ደግሞ ትክክል እንዳልሆነ እና ባጭሩ ኤርትራ ውስጥ የሆነ የውጭ ጉዳይ ጣልቃ ገብነት የሌላ ወታደር የግብፅ የሚሆን የኤሚራት አረብ ሰራዊት እንዳሌለ ይሄ ደግሞ ሆን ተብሎ ኤርትራን ለማስወንጀል እና ከዚህ በፊት የሚደረገው የነበረውን ስለ ኤርትራ መጥፎ ወሬ እሱን ለማናፈስ የተሰራጨ ዜና እንደሆነ ነው ፕሬዚደንቱ የጠቀሱት። ስለዚህ የሁለቱም ሀገሮች ጦር ሰራዊት መግባታቸውን አስተባብለዋል፣ ፕሬዚደንቱ ማለት ነው። ልክ እንዳልሆነ ነው የተናገሩት። ወደ ኤርትራ መግባታቸውን አስተባብለዋል። ወደ ኤርትራ አልገባም ማንም የውጭ ጦር ነው የሚሉት አልገቡም። እስቲ ወደ ሁለተኛው ጉዳይ ደግሞ እንሂድና የቱርክ መንግስት በቅርቡ ሶማሊያ ላይ አንድ ግዙፍ ወታደራዊ መደብ መክፈቱ ይታወቃል። አሁን ደግሞ እዚያው ከኤርትራ ጋር በቀጥታ በምትዋሰነው ሱዳን ውስጥ ሌላ መደብ መክፈቱ ነው የተሰማው። አሁን እንደገለጽክልኝ፣ በዚህ ጉዳይ ላይስ ምንድን ነው የፕሬዚደንቱ አቋም? እንታይ ክሳብ ክንዲዚ አብ ሶማል አብ ሱዳን አብ ተፈላለዩ ከባቢታት ወታደራዊ እንግዲህ ቱርክ በሶማሊያና ባላት ውስጥ በተጨማሪ በሰዋኪል ወታደሮች የማስፈር ዓላማ እንዳላት ስለተነገረው ዜና ሲገልጡ ከዚህ ቀደም የተለያዩ ሀገሮች እና የተለያዩ ወታደራዊ ኃይሎች የአፍሪካ የሰላም አስከባሪ ኃይልም ሳይቀር በሶማሊያ ገብተው አልሸባብን ለማጥፋትም ይሁን ሶማሊያን ነፃ ለማድረግና ሰላም ለማድረግ እንዳልቻሉና አሁን ደግሞ ቱርክ የወሰደችው እርምጃ ሶማሌ ላይ ስህተት እንደሆነ በማስረዳት ቱርክ በሱዳን ወታደራዊ መደበር ለመክፈት ማሰቧን በተመለከተ መልእክቱ በተጨባጭ እስኪታወቅ ድረስ አስቀድሞ ይህ ነው ብሎ ለመናገር እንደማይቻል ጠቅሰው ከዜና እና ከፕሮፓጋንዳ ውጪ ግን ሌላ ጥቅም እንደሌለው የራሳቸውን አስተያየት ከሰጡ በኋላ ከዚህ ባለፈ ግን ጉዳዩ ወደ ሌላ ነገር የሚሄድ ከሆነ አስጊነቱን ግምት ውስጥ በማስገባት ኤርትራ ይህን ጉዳይ ችላ ብላ እንደማታየው ነው ፕሬዚደንቱ የገለጹት። ወደ ሌላ ነገር ሲሉ ምን ማለታቸው ነው? ያብራሩት ነገር አለ ያለው ሌላ ዓላማ ያለው ሆኖ እስካሁን በተጨባጭ ይሄ ነው ብሎ መናገር ስለማይቻል አስቀድሞ እንዲህ ብሎ መናገር ባይቻልም ጉዳዩ ግን በቀጣይነት ከኤርትራ ጋር የተ ግንኙነት ያለውና ሌላ ዓላማ ኤርትራ ላይ የሚያስከትል መሆኑን ከታየ ግን ኤርትራ ይህን ጉዳይ ችላ ብላ እንደማታየውና ለምን እንደመጡን ለመጠየቅ እንደምትገደድ ነው ፕሬዚደንቱ የገለጹት። መቼም የሱዳኑ ነገር አዲስ ዜና ቢሆንም ሶማሊያ ውስጥ ግን ቱርክ ግዙፍ የሆነ ወታደራዊ መደብ መክፈቷ የሚታወቅ ነው። ከቱርክ ከራሱ ውጪ ቱርክ በዓለም ዙሪያ ካሏት ወታደራዊ መደቦች እጅግ ግዙፍ ሆኖ የሚባለው ነው ሶማሊያ ውስጥ ባለፈው ዓመት የተከፈተው። ይሄንን በተመለከተ የተናገሩት ነገር አለ። አቋማቸው ምንድን ነው? ፕሬዚደንት ኢሳያስ ይህን የተመለከቱ እንግዲህ የተለያዩ መላምቶችና የተለያዩ ትንተናዎች እንደሚሰጡት የኦቶማን ቱርክን ግዛት ለማስፋፋት ነው የሚል አንዳንድ ተንታኞች የሚናገሩ ዜና አለ። ይሄ ግን ከግምት ውስጥ የማይገባ ዜና ነው እና ዋናው ዓላማው ያው እንግዲህ ቱርክ ከሌሎች አያላን ሀገሮች ጋር በመስማማት ያላትን ቦታ የማስፋፋት ዓላማ ግምት ውስጥ ያስገባ አይነት አካሄዳ በሚመስል መልክ የሄደች እንደሆነ ነው ፕሬዚደንቱ የገለጹት። እና ተቃውሞ አላቸው የቱርክ ወታደራዊ መደብ ሶማሊያ ውስጥ በመከፈቱ አዎ በሶማሊያም ውስጥ መከፈቱም በጣም አልተቀበሉትም። በጣም መሆን የማይገባው ብለው ነው የጠቀሱት። ምክንያቱም ከዚህ በፊት የተለያዩ ሰራዊቶች የአቃብ የአፍሪካ፣ አቃብ የኢትዮጵያ፣ የሱዳን፣ የኬንያ እና የተለያዩ የኡጋንዳ ወታደሮች ሶማሊያ ውስጥ ገብተው ምንም የፈየዱት ፋይዳ ስላሌለ ቱርክም አሁን ከእሱ ተምራ መግባት አልነበረባትም። የቱርክ አሁን መግባትም ምንም ጥቅም አይሰጠውም። ሶማሊያውያን የራሳቸውን ችግር በራሳቸው መፍታት እንጂ ከሌላ አገር በተወካይነት በመጡ ሰራዊቶችና ወኪሎች እንደማይፈታ ነው ፕሬዚደንቱ አጥብቀው የተናገሩት። ሌላው ተነስቶ እንደነበረ በዚህ በፕሬዚደንቱ ጋዜጣዊ መግለጫ ላይ ጠቅሰ ነበር እና ምንድን ነው ያሉት? ስለ ኢትዮጵያ አሁን በኢትዮጵያ ላይ ያለው የብሔሮች ግጭትና ያለመረጋጋት በተለያየ ጊዜ የሚታየው ህዝባው ተቃውሞ የኢትዮጵያ የፌዴራል አንቀጽ ሰላሳ ዘጠኝ ላይ የወጣው ሕገ መንግስት የራስን ዕድል በራስ የመወሰን መብት እስከ መገንጠል የሚለው አንቀጽ ማለት ነው። እሱ ከድሮም ጀምሮ ኤርትራና ኢትዮጵያ ነጻ ከመውጣታቸው በፊት በሜዳ ትግል ላይ እያሉ ጀምሮ ኤርትራ ይህን ጉዳይ እንደማትቀበለው ከዛም ጀምራ አጥብቃ አትቃወመው እንደነበረና አንቀጽ ሰላሳን ትሸዐተን ናይ ፌደራላዊት ዴሞክራሲያዊት ኢትዮጵያ ቅዋም አንብቦም እንታይ ከም ትብል ክትርኢ አምታ ከነጻነት በኋላ ግን ይሄ ጉዳይ በቀጥታ ሕገ መንግስት ገብቶ በመተግበሩ አሁን ላለው የብሔር አለመስማማት ግጭቶች ደግሞ ዋናው ምክንያት እሱ እንደሆነና ተጠያቂውም አሁን በስርዓት ላይ ያለው መንግስት ወያኔ ወይ ደግሞ ይሄ ወደግ የኢህአዴግ መንግስትና የተወሰኑ ደግሞ በሱዳን ላይ የሚገኙ የተወሰኑ ማይኖሪቲ ብለው የገለጧቸው አንዳንድ የኤርትራና የአካባቢውን ሰላም የማይፈልጉ ቡድኖች የፈጠሩት ነገር ስለሆነ ተጠያቂነትም ቃ በስልጣን ላይ ያለው መንግስትና እነዚህ በሱዳን የሚገኙ ማይኖሪቲ ብሎ የገለጧቸ ይሄ እዚህ አካባቢን ሰላም ማደፍረስ የሚፈልጉና ዋናው ደግሞ ያው አንቀጥ ሰላሳ ዘጠኝ የሰጠው ኃላፊነት እና ስልጣን እንደሆነ ነው ፕሬዚደንቱ ያሰመሩበት ኢትዮጵያ ውስጥ የብሔር ወይም የጎሳ ግጭት አለ ብለው ያምናሉ። እንደ ፕሬዚደንቱ ተጠይቀው ይሆን ስለዚህ ጉዳይ ተናግረዋል። የጎሳ ወይም የብሔር ግጭት ብለው እነዚህን ቃላት ተጠቅመዋል። ኢትዮጵያ አብ ኤትኒክ አብ ብሔር ተመቃቂላ ተፋታቲና ክትንብር ኣለዋ ቁጽሪ ሓደ አጀንዳ ናይ ወያነ እዩ ነይሩ። ፕሬዚደንቱ እንደገለጹት በተለያዩ ሚዲያዎች ላይ ሁሌ እንደምንሰማው የተለያዩ ግጭት እንዳለ በተለያየ የሚዲያ ላይ የሚናፈስ ወሬ ሁሉም ሰው የሚያውቀው ነው። የጠቀሱት ከዘጠና ሰባት በኢትዮጵያ አቆጣጠር ጀምሮ የተነሳው ተቃውሞ የህዝብን ዋናው ጠንቁና መንስኤው ይሄ ጉዳይ የብሔሮች አንቀጽ ሰላሳ ዘጠኝ እሱ እንደሆነ ነው። እንግዲህ ፕሬዚደንቱ አጥብቀው የገለጹት ለመሆኑ ኢትዮጵያ ውስጥ የቆየውን እስካሁን ድረስ ሲታይ የነበረውን ያለመረጋጋት ሁኔታ እንዴት ነው ፕሬዚደንቱ የሚመለከቱት? በቸልታ ነው የሚያዩት ወይስ ያሳስባቸዋል? ስለዚህ የተናገሩት ነገር አለ። ፕሬዚደንቱ እዚህ ላይ ምንድን ያሉት የኢትዮጵያ ጉዳይ ከማንም ሀገር በይበልጥ ለኤርትራ የኢትዮጵያ ሰላም ለኤርትራም በጣም አስፈላጊ እንደሆነና የኢትዮጵያ ጉዳይ ለኤርትራም ዋናው ጉዳይ መሆኑን ጠቅሰው ሁለቱ ህዝብ በደርግ ጊዜ አብረው ተዋግተው ተሰውተው ናጽነት ካገኙ በኋላ ያን ስርዓት ጥለው ናጽነታቸውን ካገኙ በኋላ ሁለተኛው የዓለም ጦርነት በፊት መገኘት የሚገባውን የነጻነት ጥያቄ ባለማግኘት እሱን ግን በዘጠና አንድና ከተደረገው ናጽነት በኋላ የእሱ ጥያቄ ሊፈቱት እንደቻሉ እና በሁለቱ ህዝቦች መካከል በደም የተሳሰረ ግንኙነት እንዳላቸውና ከማንም እና ከምንም በላይ የኢትዮጵያ ሰላምና መረጋጋት ለኤርትራ ዋናው ነገር እንደሆነና ናይ ወያነ ሕሙም ኣእምሮ ድምፆ ዕልሞት ናይ ኢትዮጵያ እየ ዝብሎ ኣብ መጀመርያ ቲ ሰዓታት ድሓን ከሎ ዝንድናታታትና ከመይ ተቆናሃይሽ ንባሃል ንመኻኸር ነርና ምክንያቱ ናይ መፅኢ ወለዶታት ዕድል ናይ ክልቲኦም ህዝብታት ከተራሕቆ እውን ኣይትኽእል ኢና ካብ ዝኾነ ይኹን መንገዲ ናይ ሓባር መስዋዕትኻ ተሰው ኢና ኣለና ብካ ዚ ናይ ወያነ ሓሶት ናይ ታሪክ ምጥምዛዝ ኣመን የሁለቱ ሀገሮች መስማማት የሁለቱ ሀገሮች ህዝብ ደግሞ በሰላም ሁኔታቸውን በመፍታት ለቀጣይ ደግሞ ለአካባቢ ያለውንም ችግር እስከ መፍታት ድረስ እንደሚደርሱ ነው ፕሬዚደንቱ የጠቀሱት በነገራችን ላይ ይሄ አንቀጽ ሰላሳ ዘጠኝ ብዙ የፖለቲካ ተንታኞች ተቃዋሚዎች ብዙ ጊዜ ሲናገሩ እንደሚሰማው በተለይ የአንድነት ኃይሎች ነን የሚሉ ፖለቲከኞች ሲናገሩ እንደሚሰማው የወያኔና የሻዕቢያ ሴራ ነው ወይም ደግሞ የኢህአደግና የህዝባዊ ግንባር ሀርነት ኤርትራ ሴራ ነው። ሁለቱ ናቸው ያቀነባበሩት፣ እንዲህ አይነቱን ነገር ኢትዮጵያን ለመበታተን ሆን ብለው ያቀነባበሩት እያሉ ሲተቹ ሲናገሩ ነው የሚሰማው። እንዲህ አይነት ጥያቄስ ቀርቦላቸዋል ለፕሬዚደንቱ። ፕሬዚደንቱ እንግዲህ ዋናው ያሰመሩበት ጉዳይ እዚህ ነጥብ ላይ ከሰባዎች ጀምሮ በሰማንያዎችና እስከ ዘጠናዎች የወያኔ ሀርነት ከተመሰረተበት ጀምሮ የትግራይ የመገንጠል ጉዳይ በሻዕቢያ ወይ ደግሞ በዛን ጊዜ የህዝባዊ ግንባር ተብሎ በሚጠራው ድርጅት ተቀባይነት አለመኖሩን ብዙ ጊዜም በዚህ ጉዳይ ላይ ይከራከሩ እንደነበሩ ኤርትራ ይህን ጉዳይ አጥብቃ እንደምትቃወመው እንዲህ አይነት ጉዳይ ከዚህ በፊት ከነበሩት መንግስታትም ያልታየና አሁን ግን መታየትም የሌለበት ጉዳይ እንደሆነና የወያነ ሓርነት ግንባር ግን ከመጀመሪያው ትግራይን ለመገንጠል እና ፕሬዚደንቱ ምንድን ያሉት መገንጠል ከቻለን እንገነጠላለን አዋጁን እና እናውጣውና የአንቀጽ ሰላሳ ዘጠኙን እናውጣውና ትግራይ ራሷን ችላ መገንጠል ከቻለች ትገነጠላለች ይጻፍና ህጉ ላይ ይስፈርና የዛኔ የትግራይ የመገንጠል ጥያቄም ይዘው ስለተነሱ ነው የሚሉት። ፕሬዝደንቱ እንደገለጹት ከመጀመሪያም ጀምሮ ትግራይን ለመገንጠል ብለው ሜዳ እንደወረዱ በኋላ ግን የተለያዩ የአማራና የተለያዩ ብሔሮችን አሰባስበው ይሄ ወደግ የሚል አንድ ድርጅት እንዳቋቋሙ ነው። እና ዋናው ከመጀመሪያ ጀምሮ ኤርትራ ይሄን ጉዳይ ከሜዳ ትግል ጀምሮ ትቃወመው እንደነበረና በሰባዎቹ በሰማኒያዎቹና በዘጠናዎቹም ሳይቀር እስካሁን ድረስም ኤርትራ በዚህ ላይ ያላት አስተያየቷ ኢትዮጵያ መከፋፈል እንደሌለባት አንድ ኢትዮጵያ እንዳለች ተጠምራ እንድትኖር ይህ በብሔር በምናምንና መከፋፈል እስከ መገንጠል የሚል ግን አደገኛነቱ ከበፊትም ከሰባዎች ከሰማንያዎችም ጀምሮ የሚነጋገሩበት ጉዳይ እንደሆነና ሕዝባው ግንባር ይህን ጉዳይ ከሜዳ ጀምሮ እንደማይቀበለው ከትግሉ ጀምሮ እንደማይቀበለው ነው ፕሬዚደንቱ የገለጹት። የኤርትራን ነፃነትስ እንዴት ነው የሚመለከቱት? ዚጋ ኤርትራንም ጨምሮ ነው ወይስ ቀሪዋን ኢትዮጵያን ማለታቸው ነው? እንግዲህ ፕሬዚደንቱ እንዳሉት ኤርትራ እንደ ሀገር ሆና ከድሮ ጀምሮ በተለያዩ ገዢ ክፍሎች እየተገዛች ከአንዱ ወደ አንዱ እየተላለፈች ትመጣ የነበረ ጉዳይ ነው። ኤርትራ ከሁለተኛ የዓለም ጦርነት በኋላ ናጽነቷን ማግኘት ሲገባት በዛ ወቅት ግን በተለያዩ የአሜሪካ ሀይሎች ወይ ከ በአሜሪካ መንግስት ናጽነቷን እንዳታገኝ እንደተደረገና ከመጀመሪያም ጀምሮ ኤርትራ እንደ ሀገር ነጽነት ትግሉ ስትጀምር እንደ ሀገር እንደነበረችና ትግራይ ግን የትግራይ ሀርነት ወያኔ ነው ብሎ የሚባለው እሱ ግን ከመጀመሪያው ጀምሮ ትግራይ አካል የኢትዮጵያ ስለሆነች ከመጀመሪያም ጥያቄውን የኢትዮጵያ ጥያቄ ለአንድነት የኢትዮጵያ ጥያቄ ብሎ መነሳት እንደነበረባቸው እና እስከ መጨረሻም አንድ ኢትዮጵያን ብሎ እንዲቀጥል እንደሚፈልጉ ነው። ኤርትራ ከመጀመሪያውም የኢትዮጵያ ክፋል ሆናም እንደማታውቅ ከገድዳ ግን ከሁለተኛ ዓለም ጦርነት በኋላ መሰጠት የሚገባውን ባለማግኘቷ ወደ ትግል ሜዳ እንደወረደች እና ይህን ጉዳይ በእንደዚህ ነው የመለሱት። ለመሆኑ ለምንድን ነው ፕሬዚደንቱ ይሄንን ጋዜጣዊ መግለጫ በዚህ ጊዜ መስጠት የፈለጉት እና በእንደዚህ አይነት ስፋት ያለው አካባቢ ጉዳዮች ላይ መናገር የወሰኑት? በአሁን ሰዓት እንግዲህ ያለው የአፍሪቃ ቀንድና የአካባቢው ያለው አለመረጋጋት በተለያየ አዲስ አዲስ የሱዳን ዶብ የግብጽና የኢትዮጵያ ሁኔታ የቱርክ ሶማሌና እንትን ውስጥ መግባት ግብጽን ከሱዳን ጋር ያላት አንዳንድ አለመረጋጋት በተለያየ ዜናዎችና በተለያየ ሜዲያዎች የሚገለጠውን ሁኔታ ሱዳንም ይሄን ነገር አያይዛ ከኤርትራ ጋር ያላትን ዶብ ለጸጥታ ሁኔታ በሚል ለስድስት ወር መዝጋቷን እና በጠቅላላ ደግሞ እዚህ አካባቢ የአፍሪቃ ቀንዱ አካባቢ የሚታዩ አንዳንድ ሁኔታዎች ያለው በአሁኑ ሰዓት እሱን አስመልክተውና ኤርትራ አስተያየቷ ምን እንደሚመስል ለመግለጽ ነው ይህን ቃለ መጠየቅ ያደረጉት። ስለ አፍሪካ ቀንድና ሌሎች የውስጥ ሀገሩን እንደሚመለከት የሚሰጡት የእሱ አካል እንደሆነ ነው። ስለዚህ የሁለት ሺህ አስራ ስምንት የአውሮፓው የሁለት ሺህ አስራ ስምንት አመተ ምህረት መግቢያ መግለጫ ነው ማለት ነው። ብርሃነ በርሄ ከአስመራ ለጊዜህ በጣም አመሰግናለሁኝ። እሺ ሰለሞን፣ እኔም በጣም አመሰግናለሁ። ቻው ቻው።